ማህደረ ዜና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባልና የአውሮፓ ሕብረት አይነተኛ አጋር የሆነችው ቱርክ ሳይታሰብ ከሩሲያ ጋር የነበራትን ግንኙነት ማደሷና ለኢኮኖሚዋና ለደህንነት ዋስትናዋ የሞስኮን ትብብርና ድጋፍ መሻቷ ትልቅ የሰሞኑ የዓለም አቀፋዊ ፖለቲካና ዲፕሎማሲ ግንኙነት ክስተት ሆኗል። ቱርክ ከሩሲያ ጋር የነበራትን የንግድና ዲፕሎማሲያዊ ግንኙነት ለማደስና ለማጠናከር የምትፈልግ መሆኗን የገለጹት ራሳቸው የቱርክ ፕሬዚዳንት ሚስተር ሬሲፕ ኤርዶሃን ባለፈው ማክሰኞ ነሐሴ የሶስት ቀን እዚያው ሩሲያ ድረስ በመዝለቅ ነበር። የሩሲያና ቱርክ ዳግም ግንኙነት ምክንያት፣ ቀጣይነቱና ፋይዳው እንዲሁም የሁለቱ አገሮች አዲስ ፍቅር ቱርክ ከአውሮፓ ህብረት ብሎም ከኔቶ ጋር ባላት ግንኙነት ላይ የሚኖረው አንደምታ የዛሬው የማህደረ ዜና ዝግጅት ትኩረቶች ይሆናሉ። አብራችሁን ቆዩ። እንደ አውሮፓ አቆጣጠር ከ2003 እስከ 2014 ዓ ም ድረስ ቱርክን በጠቅላይ ሚኒስትርነት የመሩትና አሁን ርዕሰ ብሔር የሆኑት ፕሬዚዳንት ኤርዶሃን የቱርክን ኢኮኖሚ በማሳደግና ተወዳዳሪ በማድረግ በኩል ብዙ ለውጥ አስመዝግበዋል። ቱርክ ወደ አውሮፓ ህብረት ለመግባት የሚያስችላትን የዲሞክራሲ ተቋሞች በመገንባት በኩልም ብዙ እንደተራመደች ይነገራል። ይሁን እንጂ ፕሬዚዳንቱ የፖለቲካና ኢኮኖሚ ስኬታቸውን አምባገነናዊ ፍላጎታቸውን እውን ለማድረግ እየተጠቀሙበት ነው በመባል ይታቻሉ። ለዚህም በነጻ ሜዲያው ላይ ያለው አፈናና በጋዜጠኞች ላይ የሚፈጸመው ስርዓት በዋቢነት የሚጠቀሱ ሲሆን ህገ መንግስቱን በመለወጥ እሳቸው በስልጣን የሚቆዩበትን ፕሬዝዳንታዊ ስርዓት ለመፍጠር የሚያደርጉት ጥረትም ክፉኛ ሲያስተቻቸው ቆይቷል። ያም ሆኖ ግን ልክ የዛሬ ወር ሐምሌ 8 ቀን የተቃጣባቸውን መፈንቅለ መንግሥት እንዲቃወም ለሕዝባቸው ባደረጉት ጥሪ መሠረት ሕዝቡ አደባባይ ወጥቶ ከታንክ ጋር በመጋፈጥ እሳቸውንና መንግስታቸውን በሥልጣን ላይ እንዲቆዩ አድርጓል። የመፈንቅለ መንግስቱን መክሸፍ ተከትሎ በቱርክ ለሶስት ወር የሚቆይ አስቸኳይ ጊዜ አዋጅ የታወጀ ሲሆን እስካሁንም በመፈንቅለ መንግስቱ አሉበት ወይንም ይደግፋሉ የሚባሉ ከ100 በላይ ጀነራሎች የሚገኙባቸው 8000 የሚሆኑ ወታደሮች ታስረዋል። የዩኒቨርሲቲ ፕሮፌሰሮች የሚገኙባቸው 60 ሺህ የሚሆኑ አስተማሪዎች፣ ዳኞች፣ ጋዜጠኞች፣ ፖሊሶችና የመንግስት ሰራተኞች ከስራ ተባረዋል ወይንም ታግደዋል። የሰብአዊ መብት ድርጅቶች ድርጊቱን ያወገዙት ሲሆን የአውሮፓ ህብረትን ጨምሮ የምዕራባውያን መንግስታት የፕሬዝዳንት ኤርዶሃን የጅምላ እርምጃ ያሳሰባቸው መሆኑን እየገለጹ ነው። በሌላ በኩል የመፈንቅለ መንግስት ጠንሳሽና አመራር ሰጭ ናቸው የሚባሉት ቱርካዊው የእስልምና አስተምሮ አዋቂ ሚስተር ፌቱላህ ጉሌን የሚገኙት አሜሪካ ውስጥ ነው ከማለት አልፎ ምዕራባውያን በዚያ ወቅት ለፕሬዝዳንቱና መንግስታቸው ያስተላለፉት መልእክት ትንሽና የዘገየ ነው በማለት የሚተቹት ፕሬዝዳንት ኤርዶሃን ፈጥነው ድጋፋቸውን ላስተላለፉት ፕሬዝዳንት ፑቲን ምስጋናቸውን በይፋ ሲያቀርቡ ተሰምተዋል። ከዚያም አልፎ ባለፈው ሳምንት ወደ ሞስኮ ዘልቀው በዚያ መንግስታቸው ሊወድቅ አፋፍ ላይ በነበርበት ወቅት ለተደረገላቸው ድጋፍ ምስጋና ማስተላለፍ ብቻ ሳይሆን ወዳጅነታቸውንና ትብብራቸውን በላቀ ደረጃ ለመቀጠል ያላቸውን ፍላጎት በይፋ አስታውቀዋል። በበርካታ አካባቢዊና ዓለም አቀፋዊ ጉዳዮች ከሩሲያ ጋር ተፋጠው የሚገኙት የአውሮፓ ህብረትና አሜሪካ የኔቶ አባል አገር በሆነችው ቱርክ ይህ እርምጃ መወሰዱ ከማሳሰብ አልፎ ሳያስደነግጣቸው እንዳልቀረ በበርካታ መገናኛ ብዙሃን በሰፊው በመዘገብ ላይ ነው። የፕሬዚዳንት ወርዳሃን የሞስኮን ወዳጅነት በዚህ ፍጥነት መሻት ዋናው ምክንያት የኢኮኖሚያዊ መሆኑን በመግለጽ ከሩሲያ ጋር ያለውን ግንኙነት በማሻሻል ኢኮኖሚውን ማሳደግ የፕሬዚዳንቱ አይነተኛ ፍላጎት ሆኖ እንደቆየ የሚናገሩ አሉ። በቱርክ የካዳር ዩኒቨርሲቲ ዓለም አቀፍ ግንኙነት ተባባሪ ፕሮፌሰር ሚስተር አህመት ሃን ግን የኢኮኖሚው ጉዳይ እንዳለ ሆኖ ከመፈንቅለ መንግስቱ ሙከራ በኋላ የፕሬዝዳንቱ ትኩረት ተለውጧል ይላሉ። የምዕራባውያን መንግስታት የመፈንቅለ መንግስቱን ለመቃወም ያሳዩት ፍላጎት አጥጋቢ ሳይሆን ሲቀር ፕሬዚዳንት ኦርዶሃን ሞስኮን በዓለም አቀፍ ግንኙነትም ሆነ በአገር ውስጥ ጉዳይ ዋና አጋር ለማድረግ ወሰኑ በማለት በአሁኑ ወቅት ለፕሬዝደንቱ ዋናው ነገር የመንግስታቸው ደህንነት አስተማማኝ መሆኑ ላይ ነው ብለዋል። ቱርክና ሩሲያ በተለይ ካለፈው የሞስኮ አውሮፕላን በቱርክ አየር ኃይል ተመትቶ ከወደቀበት የህዳር ወረድና ፕሬዚዳንት ኦርዶሃን ይቅርታ እስከጠየቁበት ያለፈው ሰኔ ወር ድረስ በቃላት ጦርነት ውስጥ ነበሩ። በተፈጠረው ውዝግብ ምክንያትም በሁለቱ አገሮች ኢኮኖሚ በዓመት ይንቀሳቀስ የነበረው የ25 ቢሊዮን ዩሮ ፍሰት ተጓጉሎ ቆይቷል። ፕሬዚደንት ኦርዶሃን እንደዚህ አደጋ ላይ በነበሩበት ወቅት ግን ፈጥነው የድጋፍ መልእክት ያስተላለፉት አጋር ወዳጅ የሚሏቸው የአውሮፓ ህብረትና አሜሪካ መሪዎች ሳይሆኑ ፕሬዚደንት ፑቲን ሆነው መገኘታቸው ይህንን የዲፕሎማሲ ለውጥ እንደፈጠረ ብዙዎች ያምናሉ። እንደውም አሜሪካ የመፈንቅለ መንግስቱን አቀናባሪ የሆኑትን ሚስተር ፌቱላ ጉሌንን አሳልፋ እንድትሰጣት ቱርክ በመጠየቋ ሁለቱ አገሮች እሰጥ አገባ ውስጥ ገብተዋል። ይህንን በቱርክና በቀድሞ ወዳጆቿ አውሮፓና አሜሪካ መካከል የተፈጠረውን አለመግባባት ፕሬዝዳንት ፑቲን ምዕራባውያንን ለመከፋፈል ተጠቅሞበታል ነው የሚባለው። በሞስኮ የዓለም አቀፍ ግንኙነቶች ተንታኝ ሚስተር ማርክ ሴሌቦዴ ይህንን ሀሳብ ያጠናክራሉ። የሩሲያው ፕሬዝዳንት ይህንን በኔቶ ሀገሮች ውስጥ የተፈጠረውን ቀውስ ሳይጠቀሙበት ቢቀሩ ኖሮ ሥራቸውን በደንብ አልሰሩም ይባሉ ነበር። ምክንያቱም ኔቶ ወታደሮቹን ከሩሲያ ድንበር ድረስ አስፍሯል። ስለዚህ ሩሲያኖች ይህንን ኃይል ለማዳከም ማናቸውንም ጥረት ሳያደርጉ ቢቀሩ ለሀገራቸው ጥቅምና ለብሔራዊ ደህንነታቸው ሳያስቡ እንደቀሩ ነበር የሚያስቆጥራቸው በማለት ፕሬዚዳንት ፑቲን ሁኔታውን በመጠቀም ቱርክን ለማቅረብ መሞከራቸው ከኢኮኖሚ ብቻ ሳይሆን ከብሔራዊ ደህንነት አንጻርም ተገቢ ነው በማለት ይከራከራሉ። በእርግጥ በኢኮኖሚውና በንግዱ ዘርፍ የተጣሉት ማዕቀቦች መነሳታቸው የሁለቱንም አገሮች ኢኮኖሚ በእጅጉ የሚጠቅም ነው። በፖለቲካው በኩል ግን ለመተባበርና የበለጠ ለመቀራረብ ከስምምነት ተደርሰዋል ቢባልም ለምሳሌ በሶሪያ ጉዳይ የሁለቱ ሰልፍ በሁለት ተፋላሚ ወገኖች ጎራ ነው። ፕሬዝዳንት ፑቲን ከፕሬዝዳንት አሳድ ጎን በመቆም ወታደሮቻቸው ከሶሪያ ጎን ሆነው በመዋጋት ላይ ሲሆኑ፣ ቱርክ ደግሞ የሶሪያን መንግስት ተቃዋሚዎች የምትረዳና ፕሬዚዳንት አሳድን ከስልጣን እንዲወርዱ የምትጠይቅ ናት። አዲስ የተፈጠረው ወዳጅነት ሁለቱ ወገኖች በሶሪያ ላይ የሚከተሏቸውን ተጸራሪ አቋሞች እንዲያቀራረቡ ሊረዳ ይችል ይሆናል ቢባልም ይህ ግን ቀላል እንደማይሆን ነው በብዙዎች ዘንድ የሚታመነው። ይህ የቱርክ መንግስት አቋም በአውሮፓ ህብረትና በአሜሪካ በኩል በአንክሮ እየተስተዋለ ነው። ቱርክ የአውሮፓ ህብረት ዋና አጋር ስትሆን እጩ አባልም ናት። ይሁን እንጂ እንደ ኤሮፓ አቆጣጠር ከ2005 ዓ.ም ጀምሮ ከቱርክ ጋር እየተካሄደ ያለው የህብረቱ መግቢያ ድርድር እስካሁን የትም እንዳልደረሰ የሚታወቅ ሲሆን ቱርክ የህብረቱ አባል የመሆኗ ጉዳይ ብዙም ተስፋ ያለው አይደለም ነው የሚባለው። ወደ አውሮፓ የሚገቡትን ስደተኞች ለመግታትና ለመቆጣጠር የገቡትን ውል ግን በተለይ ህብረቱ በእጅጉ የሚፈልገው ሲሆን ቱርክም ያቀረበቻቸው የዜጎቿ ያለ ቪዛ ወደ አውሮፓ የመግባት ፈቃድና የጠየቀችው ገንዘብ እንዲፈቀድ እየገፋች ነው። በስምምነቱ ገቢራዊነት በራሳቸው የህብረቱ አባል አገሮች መካከል ብዙ ልዩነቶች እንዳሉ የሚታወቅ ሲሆን፣ ይህ አዲሱ የቱርክና ሩሲያ ግንኙነት ደግሞ ተጨማሪ መሰናክል እንዳይሆን ያሰጋል። ያም ሆኖ ቱርክ በህብረቱ ላይ ፊቷን በማዞር ወደ ሩሲያ መሩ የኢኮኖሚ ስብስብ ትገባለች ወይንም ደግሞ ከኔቶ በመውጣት ከሩሲያ ጉያ ትሸጉጣለች የሚል ስጋት የለም። ቱርክ ራሷ የኔቶ አባልነቷን ከጥያቄ ውስጥ የሚያስገባ ነገር እንደሌለ ያስታወቀች ሲሆን፣ የቱርክ የኔቶ አባልነትና ከምዕራቡ ዓለም ጋር ያላት ግንኙነት የቆየና ተቋማዊም ስለሆነ እዚያ ደረጃ ያደርሳል የሚል ስጋት ብዙም የለም። ያም ሆኖ ከአሜሪካኖቹ ይልቅ የአውሮፓ ህብረት ይህን የቱርክን አቋም በጥርጣሬ ዓይን የሚያየው መሆኑን ጋዜጠኛና የፖለቲካ ተንታኝ ወይዘሮ ማርጋሬት ኮቨር ይናገራሉ። ምናልባትም አውሮፓ የበለጠ በጥርጣሬ ዓይን የሚያየው ይመስለኛል። ምክንያቱም ሩሲያ በህብረቱ ጓሮ ስለምትገኝና ፑቲንም በዚህ ተበረታተው በዩክሬንም ሆነ በሱሪያ ላይ ሌላ ጠንካራ እርምጃ እንዳይወስዱ ስለሚሰጉ ነው። ማንም ፑቲን ተጠናክረው እንዲወጡ አይፈልግም። በአጠቃላይም የሐምሌ ስምንቱ የቱርክ የመፈንቅለ መንግሥት ሙከራ የፕሬዝዳንት ኦርዳንን መንግሥት አይቀይር እንጂ የቱርክን የውስጥና የውጭ ፖለቲካ ግን አዘበራርቆታል ማለት ይቻላል። ቀድመው ድጋፍ ባላሳዩትና አሁን ደግሞ የመፈንቅለ መንግስቱ ደጋፊዎች ነበሩ በሚሏቸው ሰዎች ላይ በሚወሰዱ እርምጃዎች ነቀፌታ የሚያሰሙትን ምዕራባውያንን ፕሬዚዳንት ኤርዶሃን ከሞስኮ ጋር አዲስ ወዳጅነት በመፍጠር አማራጭ ወዳጅና መከታ ሊሆን የሚችል ኃይል ያለ መሆኑን አሳይተውበታል። ሞስኮ ከሁኔታው የበለጠ የኢኮኖሚና የዲፕሎማሲ ጥቅሞችን እንዳገኘች ነው የሚገመተው። በዩክሬን ምክንያት ኅብረቱ ማዕቀብ የጣለባት ሩሲያ ከቱርክ ጋር የነበራትን የንግድ ግንኙነት መመለሷ በኢኮኖሚያው ላይ ትልቅ ተዋጽኦ የሚኖረው መሆኑ ግልጽ ነው። ከሁሉም በላይ ግን ከደንበሯ ድረስ ወታደር ያሰፈረው ኔቶ ዋና አባል አገር ጋር ወዳጅነት በመስረት መቻል ትልቅ የዲፕሎማሲ ድል ሲሆን፣ ወታደራዊ ፋይዳውም ቀላል እንዳልሆነ ነው የሚታመነው። ግንኙነት ወዳጅነቱ ከሰመረም ሞስኮ የሶሪያን ችግር ለመፍታት የያዘችውን አቋም ለመተግበር ቱርክ አይነተኛ አጋር ልትሆንና የራሷን ገንቢ አስተዋጽኦ ልታበረክት ትችላለች። ማን ያውቃል? በዓለም አቀፍ የፖለቲካና ዲፕሎማሲያዊ ግንኙነት ሂደት የማይሆን ነገር እንደሌለ የሰሞኑ ክስተት አረጋግጧል። የቱርክና ሩሲያ ግንኙነትስ በአጭር ጊዜ ውስጥ አሁን የያዘውን ቅርጽ ይይዛል ብሎ ያሰበ ማን ነበር? አድማጮቻችን፣ በዚሁ ለዛሬ የተዘጋጀው የማኅደረ ዜና ዝግጅት ያበቃል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።